ሰላም ጤነስጥልኝ እንደምናምሽታችኋል። የእሁድ መጋቢት አራት 2013 ዓ ም መሰናዷችንን ጀመርን። ለዛሬ በሳምንት ውስጥ ከተደመጡና ለእናንተ ደግማችሁ ብትሰሟቸው ያልናቸውን መራርጠን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ኤልያስ አስማረ ነው። አብራችሁን ቆዩ። የመጀመሪያ ያደረግነው ዘገባችን ከወጣትነትና ከሱስ ጋር ይያያዛል። ባለፉት አመታት ኢትዮጵያ ውስጥ የሚታየው የፖለቲካ አለመረጋጋትና አንድ አመት ያስቆጠረው የኮቪድ-19 ወረርሽኝ በአእምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ የጤና ባለሙያዎች ይገልጻሉ። በተለይ ግጭቶች እየተባባሱ ባሉበት ወቅት ሱስ አምጪ ንጥረ ነገሮችን እንደ ችግር መፍቻ የሚጠቀሙ ወጣቶች ለጉዳት እየተጋለጡ እንደሆኑ በቅዱስ ጳውሎስ ሜዲካል ኮሌጅ የሳይካትሪ ረዳት ፕሮፌሰር የሆኑት ዶክተር ሙሉቀን ተስፋዬ ለአሜሪካ ድምፅ ተናግረዋል። ከዶክተር ሙሉቀን ጋር ቆይታ ያደረገችው ስመኝሽ የቆየ ነበረች። ቀጥሎ ይቀርባል። በተለያዩ አጋጣሚዎች ከጊዜ ወደ ጊዜ በሱስ የተጠመዱ ወጣቶች ቁጥር እየጨመረ መሄዱን እንሰማለን። ትክክል ነው ወይ? በሱስ የተጠመዱ ወጣቶች ቁጥር በአሁኑ ሰዓት ምን ይመስላል? ነገሮች ላይ የሱስ አምጪ ንጥረ ነገሮችን የማዘውተር ባህሪ እውነት ነው። ጥናቶችም ከጊዜ ወደ ጊዜ እየጨመሩ እንደሆነ የሚያሳዩን የሆኑት እንግዲህ በምክንያትነት ብዙ ነገሮችን መጥቀስ እንችላለን። እርግጥም ነው እነህ በተለያዩ የሚዲያ አውታሮች መሰማቸውም እኛም በሙያው ዘርፍ የሚደረጉ ጥናቶች ምርምሮችም በእርግጥም እየጨመረ እንደሆነ የሚያሳየ ነው የሚሆነው። አንዳንድ ጥናቶችን ሳይ በተለይ በሀገር ደረጃ የፖለቲካ አለመረጋጋቶች ሲኖሩ፣ ጦርነቶች ሲኖሩ ሱስ የሚያስይዙ ንጥረ ነገሮችን የሚጠቀሙ ሰዎች ቁጥርም በዛው ልክ እንደሚጨምር ይገልጻሉ እና ኢትዮጵያ ውስጥ ከተላለፉት ጥቂት ዓመታት እንግዲህ የተለያዩ ችግሮች ይከሰታሉ እና እነዚህ ተጽዕኖ ያስከትላሉ በወጣቶች ለሱስ ተጋላጭ መሆን እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት፣ የባህሪ፣ ያሳሰብ መታወክ ይገጥመናል። እንደ መውጫ መንገድ ብለን የምንጠቀማቸው ነገሮች ይለያያሉ። በተለይ ወጣቶች አንዱ አትራፊ ያልሆነ የመውጫ መንገድ ብለው የሚወስዱት እነሱ ሳምጅ ንጥረ ነገሮችን አዘውትሮ መውሰድ ነው። እነሱ ሳምጅ ንጥረ ነገሮች ጊዜያዊ የስሜት ለውጥ ስለሚያመጡ የስሜት የተወሰነ የማነቃቃት፣ አንዳንዴ ደግሞ ነገሮችን እውነታውን አጥርተን እንዳናይ ስለሚያደርጉ ጊዜያዊ ጥቅሙን በመመልከት ወደዛ ነገር ሊገቡ ይችላሉ። ወጣቶች ላይ ጫና ከሚያመጡ ነገሮች አንዱ የክራይሲስ የቀውስ ሰዓት ሱስ አምጪ ንጥረ ነገሮችን እንደ መውጫ መንገድ ሊወስዷቸው ይችላሉ። ባለፈው አንድ አመት በኮሮና ወረርሽኝ ምክንያት ብዙ ቀውሶች የደረሱበት ጊዜ ነው። ቤት ውስጥ ከመቀመጥ አንስቶ የገቢ ምንጭን ማጣት፣ የመሳሰሉ ከትምህርት ገበታ መራቅ የመሳሰሉ ችግሮች ተከስተው ነበር እና እነዚህስ በወጣቶች ላይ ያሳዩት ተጽዕኖ አለ ወይ? አዎ፣ ልክ ነው። ኮቪድ አስራ ዘጠኝ እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን ብዙ ሱስ የመጠቀም እድልን የመክፈት ባህሪ ይኖረዋል። አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። ሌላው ሰዎች ወደ ሱስ አምጪ ንጥረ ነገሮች እንዲጠቀሙ የሚያደርጋቸው ያልታከመ የአእምሮ መታወክ ነው። በኮቪድ ምክንያት እንግዲህ አብዛኛ የአእምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ መሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ እና ወጣቶች ወይም ደግሞ ሌላው የማህበረሰብ አካል ወደ ሱሳምጪ ንጥረ ነገር የመጠቀም እድሉን የመጨመር የራሳቸው የሆነ ሚና ይኖራቸዋል። በእርግጥም ጥናቶች ያንን ያሳያሉ። እስቲ እዚ ጋ ምናልባት እየተነጋገርንባቸው ያሉት ሱሳምጭ ንጥረ ነገሮች የምንላቸው ምን አይነት ናቸው? በተለይ ኢትዮጵያ ውስጥ በአብዛኛው ወጣቶች የሚጠቀሙባቸው ንጥረ ነገሮች ምን አይነት ናቸው? መልካም እንግዲህ ሱስ አምጪ ንጥረ ነገሮች ምንላቸው? በርካታ ናቸው። እኛ በዘርፍ በዘርፉ እንከፋፍላቸዋለን አንደኛው እና ዋነኛው ነው በብዙ በሀገራችንም በዓለም አቀፍ ደረጃም የብዙ ሰዎች ተጠቅተው የሚኖሩበት የአልኮል ችግር ነው። ሌላው እነኚህ ስቲሙላንስ የምንላቸው ናቸው። በሚወሰዱ ሰዓት የማነቃቃት ባህሪ ያላቸው እኛ ሀገር እንግዲህ እንደምታቂው በከፍተኛ ሁኔታ ያለው የጫት ሁኔታ ነው። ጫት እነኚህ እስቲሙላንስ ከምንላቸው ውስጥ የሚመደብ ነው የሚሆነው። ሌላ ደግሞ እንግዲህ ለህመምን ማስታገሻ አንድ ፕሮሲጀሩ ሲሰሩ እንጠቀማለን በሕክምናው ግን ደግሞ ግለሰቦች አላግባብ የሚጠቀሟቸው ፔቲዲን የመሰለ ሞርፊን፣ እነዛ እንደዚህ ሳምጭ ንጥረ ነገሮች ናቸው። እኛም ሀገር የሚታዩ ነው የሚሆኑት። ሌሎቹ ደግሞ እነ ሄሮይን፣ ኮካይን፣ እኛ ሀገር ደግሞ በብዛት ካናቢስ የሜሪዋና ምንለው፣ አሁን አሁን ደግሞ ትራማዶል የሚታወቅ የህመምን የሚያስታግስ መድኃኒት ነው። በተለይ ታዳጊ ወጣቶች በትምህርት ቤት እድሜ ላይ ያሉ በአብዛኛው ይህንንም እንደ ሱስ አንድ ነገር ይጠቀሙታል። በእርግጥም በዛ ምክንያት ችግር ውስጥ የገቡ አሉና ኮመንሊ በብዙዎቹ እነኚህ በብዛት መናያቸው ሱስ ነገሮች ናቸው። የተለያዩ ሰዎች እንግዲህ በተለያዩ አጋጣሚዎች አልኮልም ሊወስዱ ይችላሉ፣ ሌሎችንም ነገሮች ሊጠቀሙ ይችላሉ። ነገር ግን አንድ ሱስ ችግር የሚሆነው መቼ ነው? አንድ ሰው ሱሰኛ የሚባለው በምን ያክል ደረጃ ላይ ሲደርስ ነው? ከአንድ ግለሰብ ራሱን መግታት ካልቻለ ኢምፔርድ ኮንትሮል የምንለው ይህን አንጠቀማለሁ ብሎ አስቦ ካሰበው መጠን በላይ ጊዜ በላይ የሚወስድ ከሆነ፣ ምጣ ምጣ የሚለው ሁኔታ በጣም የሚያስቸግረው ከሆነ። ሌላው ሶሻል ኢምፔርመንት ምንድን ነው? አንድ ሰው የተለያዩ ማህበራዊ ተግባሮቱን በሚያስተጓጉል ሁኔታ ከሆነ እና ያንንም እያወቀ የሚቀጥል ከሆነ። ሌላው አንድ ሶስት ረዥም ጊዜ ሲወሰድ የተለያዩ የሰውነት ኬሚካላዊ እና አካላዊ ስርዓትን በማወቅ ድንገት ሲቆም የሚፈጥራቸው ምልክቶች ይኖራሉ። አንዳንዴ ለህይወት አደገኛ ሊሆኑ ይችላሉ። ዊዝድ ዋል የምንላቸዋሉ። ሌላው ቶለራንስ የምንለው አንድ ነገር በፊት በሚሰጠው ልክ ምንም አይነት ስሜት አለመፍጠርና ተጨማሪ የመፈለግ ነገር ሊኖር ይችላል እና እነኚህ ጥቂቶቹ ናቸው። በቁጥር አስራ አንድ ያህል ክራይቴሪያዎች ይኖራሉ። ስለዚህ አንድ ሰው ከእነኝ መሀል ቢያንስ ሶስቱን ካሟላ ችግር የሚያመጣ የሱስ ተጠቃሚ ነው ብለን እናስባለን። አንድ ጥናት ሳይነበረ በሁለት ሀያ የተሰራ እና በመቀሌ ዩኒቨርሲቲ ውስጥ ነው ጥናቱ የተደረገው እና ከአምስት ተማሪዎች አንዱ ለዲፔንደንሲ ወይም ደግሞ ለሱስ ተጋላጭ ናቸው ይላል። እና ተማሪዎች አካባቢ ይሄ ተጋላጭነት የሚበዛበት ምክንያት ምንድን ነው? የተለያዩ ሀይስኩሎች ውስጥ ኮሌጅ ውስጥ የሚሰሩ ጥናቶች ተመሳሳይ አይነት ሁኔታ ነው የሚያሳዩት። ለዚህ አንድ ተጋላጭ የሚያደርገው ምንድን ነው? ትምህርት ቤቶች ውስጥ፣ ዩኒቨርሲቲ ውስጥ ያሉ ወጣቶች ናቸው በብዛት ቅድም ባልናቸው ምክንያቶች፣ ዋና ዋና ምክንያቶች ያው ተጋላጭ ይሆናሉ ወጣቶች ነጻነት የሚያገኙበት ነው። ሙሉ ለሙሉ አብሯቸው የሚያግዟቸው ቤተሰብ እና አብሯቸው ላይሆን ይችላል። ሌላው እርስ በርስ ደግሞ ያለው ተጽዕኖ፣ አንድ ዶርም ውስጥ ብዙ አይነት ባህሪ ያላቸው ወጣቶች ይሆናሉ ስለዚህ በዚህ ምክንያት እንግዲህ ካልታገዙ በሙያተኛ እንደ መውጫ መንገድም ሊወስዱት የሚችሉበት ሁኔታ አለ። ሌላው ያለመታደል ሆኖ እንግዲህ እንደዚህ አይነት ቦታዎች ላይ እነህ ሶስት ንጥረ ነገሮች በብዛት እና በቅርበት ሲገኙ እናያለን። እና ያም ደግሞ እንግዲህ ተማሪዎች ወደዛ እንዲሄዱ የራሱ የሆነ ግፊት ይኖረዋል። እንግዲህ የኢትዮጵያ ማህበረሰብ አብዛኛው ወደ ሰባ ፐርሰንት የሚሆነው ወጣት ነው። እነዚህ ወጣቶች ደግሞ ለእንደዚህ አይነት ሱሶች ተጋላጭ በሚሆኑበት ጊዜ ከግለሰብ ጤና አንስቶ ማህበራዊ ግንኙነት እንዲሁም በሀገር ደረጃ ኢኮኖሚን ላይ ተጽዕኖ እንደሚያመጣ እርግጥ ነው እና እነዚህ ተጽዕኖዎች ምን ይመስላሉ? ምናልባት በግል ደረጃም በሀገር ደረጃም ከፋፍለው ሊነግሩኝ ይችላሉ። ወጣቶች ልክ ነሽ። ሀገር የሚሸከሙ ነገር እንግዲህ የተሻለ ነገር የሚፈጥሩት ወጣቶች ናቸው። እንግዲህ ተጽዕኖ ከቤት ይጀምራል። ከግለሰብ ይጀምራል። ግለሰቡን ራሱ የሶስት ችግር ህመም ነው። ከባድ የሆነ የአእምሮ መታወክን ሊያመጣ ይችላል። ስለዚህ ያላቸውን ጸጋ ሰዎች እንዳይጠቀሙ ያደርጋቸዋል። በህይወት ጎዳናቸው ላይ ስኬታማ የመሆን ሂደት ላይ ትልቅ የሆነ አሉታዊ ሁኔታ ይኖረዋል። ሌሌላ የጤና ጠንቅም ሊያጋለጥ ይችላል። ለተለያዩ አካላዊ ህመሞችም ሊዳርግ ይችላል ማለት ነው። ሌላው እንግዲህ ጊዜ ትልቅ ሀብት ነው እና ጊዜያቸውንም በመሻማት ተጽዕኖ ይቀጥላል ማለት ነው። ከዛ ቤተሰብ ጋር ይደርሳል ይሄ ነገር። ሀገርን ደግሞ እንግዲህ የሁላችንም ድምር ውጤት ነው የሚሆነው እና በዚህ ሁኔታ ላይ ወጣቶች እንግዲህ በብዛት ቁጥራቸውም እየጨመረ ሲሆን በሁሉም መልኩ ምና ይሆናል በፖለቲካውም በኢኮኖሚውም፣ በተለያዩ መስተጋቦች፣ በማህበራዊ ህይወታችንን፣ በሞራላዊ ህጋቶቻችን ላይ ብዙ መተላለፎች ያ ደግሞ እንደ ሀገር ስታየው ደግሞ ብዙ ጫናዎችን የማምጣት ሁኔታ ይኖሯል። ሌላው ሰዎች በዚህ መንፈስና ሱሳ ምጭ ነገር ሶ ነው እነሱ ሳይፈቅዱም ለሌላውም ሰው አደገኛ የሚሆኑበት እድልም ሊኖር ይችላል። ይሄ ደግሞ ሌላ ማህበራዊ ቀውስ ያመጣል ማለት ነው እና በጣም ጫናው እጅግ ከፍ ያለ ነው። እንደው በዚሁም ጠቀስ ለማድረግ የሚገርምሽ አሁን የዓለም አቀፍ ዳታዎችም እንደሚያሳዩት በአብዛኛ ወድሜያቸው ከ አምስት እስከ ሀያዘጠኝ ዓመት ማለት አምራጭ ትውልድ የምንለው ነው አደለ ይ የድሜ ያ የሞት ምክንያት ስናነሳ የሚገርምሽ ከአስራ አምስት ከዘጠኝ ዓመት ያሉ ወጣቶች በአብዛኛው ህይወታቸው የሚያልፈው በሲሳይድ ነው። ስለዚህ ቀዳሚ የሞት ምክንያት የአምራች በሆነ ትውልድ ውስጥ ራስን ማጥፋት ነው የሚሆነው። ይህም ደግሞ የሱስም በብዛት በነኝ የድሜ ግል ያሉ ወጣቶች ላይ እየተዘወተረ መምጣቱ የራሱ የሆነ አስተዋጽኦ እንዳለው የሚያሳየ ነው የሚሆነው እና ህይወት ከማጥፋት ይጀምራል ከኢኮኖሚ፣ ከፖለቲካም ከብዙ አይነት ውስብስብ ችግሮችን ሊያመጣ ይችላል ማለት ነው። እንግዲህ እንደዚህ አይነት የሱስ ተጠቂዎች የሕክምና ክትትል እንዲያገኙ ከሱሳቸው እንዲላቀቁ ሕክምና ከሚያገኙበት ቦታ አንዱ የቅዱስ ጳውሎስ ሆስፒታል ነው እና ቅዱስ ጳውሎስ ሆስፒታል በዚህ ደረጃ የሚሰጠው አገልግሎት ምን ይመስላል? ው አጽንኦት መስጠት የምፈልገው ምንድን ነው? ቤተሰብም ሌላውን ማህበረሰብ ኃላፊነት መጉደል ነገሮችን ባህሪ ግድፈት ጋር እናያይዘዋል። መግቢያው ምንም ቢሆን ምንም ሱስ ግን ከባድ ህመም ነው። ስለዚህ ህመም ከሆነ ህክምና ያስፈልገዋል። ወደ እኛ ተቋም ስመጣ ቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅ የስነ አእምሮ ህክምና እንግዲህ ከአርባ ዓመት በላይ ልምድ ያካበተ ነው። የሱስ የማገገሚያ ህክምና እንሰጣለን። ስለዚህ በአስተኝቶ ማከም ላይ የተወሰኑ አልጋዎችን ጨምረን ህክምና እየሰጠን እንገኛለን። እዚህ ሆነው ተኝተው የሚታከሙበት እድልም ይኖራል። ምክንያቱም እነ ሱስ አምጪ ንጥረ ነገሮች ረዥም ጊዜ ሲወሰዱ፣ በግለሰቡ ፍላጎት ብቻ ድንገት ሲቆሙ ለአንዳንዴ ለጤና አደገኛ ሊሆኑ ይችላሉ። ሌላ የጤና እክል ሳያመጣ ሴፍ ሆነው ነው ከዛ ነገር እንዲወጡ የማገዝ ሁኔታ እኛ ጋር አድርገው መለወጥ ይችላሉ ማለት ነው። እርግጥ ነው የሚታከም የሚረዳ ነው። ከተረዳም ደግሞ ማንኛውም ሰው ነገ የተሻለ ህይወትን መኖር ይችላል። ምን ያክል ሰዎች በዚህ በእናንተ ማዕከል ተጠቃሚ ናቸው በአሁኑ ሰዓት? በእኛ ማዕከል ውስጥ በጣም በርካታ ቁጥር ያላቸው ወጣቶችና ጎልማሶች፣ ታዳጊዎች በሁሉም እድሜ ክልል ያሉ እነኚህ ሱስ አምጪ ንጥረ ነገር የሚጠቀሙ ችግር በሚያመጣ መልኩ የሚጠቀሙ ግለሰቦች እርዳታ እያገኘኛል። በአሁኑ ሰዓት የቅርብ ጊዜ የራሱ የኮሮና ተጽዕኖ ኖሮ በአራት ወር ውስጥ ወደ መቶ ሰማኒያ ስምንት የሚሆኑ ተገልጋዮች እንደተጠቀሙ ውስጥ የምናደርጋቸው ጥናቶች የሚያሳይ ነው የሚሆነው። ስለዚህ በርካታ ወጣቶች በተመላላሽም ሪሀብም ደግሞ እየገቡ እርዳታ የሚያገኙበት ሁኔታ ነው ያለው። አሁን ያለው የምናየው የችግሩ ስባት እጅግ እጅግ በጣም ብዙ ነው። ስለዚህ ይሄ ጥቂቶቹን ነው እያገዘን ያለ ነው ይሄ አገልግሎት። እያለም ሱስ እንደ ችግር ታይቶ ወደ ሕክምና ቦታ የሚመጣው ሰውስ ምን ያክል ነው? ምክንያቱም ብዙ ሰው እንደ ባህሪ ችግር ነው እንጂ እንደ በሕክምና እንደሚፈታ ችግር የሚቆጥረው ብዙ ስላልሆነ አብዛኛው ማህበረሰባችን እንግዲህ ያንን ያስባል። ይህ የማህበረሰብ ጤና ላይ የሚሰሩ ሙያተኞችም ለማህበረሰቡ ግንዛቤ እንዲያገኝ ተደጋጋሚ ጥረቶች አሉ። በዛም ጥሩ ምርታዎች እያየን ነው። ብዙ ጊዜ የሚመጡት ክራይሲስ ሲገጥማቸው ነው ወይ የአእምሮ መታወክ ሲገጥማቸው ወይ ደግሞ በህይወታቸው ከባድ ነገር ሲከሰት ነው እንደ ችግር ማይተውት የሚመጡት ነው። ሁሉም ሰው ግን ይሄ ነገር ካለበት መታከም፣ መረዳት የሚችል እንደሆነ ግንዛቤ መፍጠሩ በፈጠር ነው። ግንዛቤ ልክ ደግሞ ሰዎች መታገዝ እንዲችሉ የተቋማትንም አብሮ ጎን ለጎን ማዳበሪያ ያስፈልጋል። ከተረባረብን ነገሮች የመሻሻል እድል ይኖራቸዋል። እሺ፣ ዶክተር ሙሉቀንም በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ መሄዱን አስመልክቶ የባለሙያ ምክሩንና አስተያየቶን ስላካፈሉን በአድማጮች ስም በጣም አመሰግናለሁ። ስመኝሽን እና እንግዳዋን እናመሰግናለን። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን በቀጣዩ የጃኖ ሙዚቃ አረፍንበልና እንመለስ ኖረ ኖረ ኖረ ያለየን ጊዜ እንኳን ሰውንም ባተናቀቀ ወንዜ ከተራራው ማዶ ማዶ ማዶ ወዲያ ከናቴ አለች ልጅነት ተመችቷቸኋል? እየተዝናናችሁበት ነው አይደለ? ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ዘገባ ደግሞ ወደ ቴክኖሎጂ ጎራ ያሻገረናል። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ነው። መተግበሪያውን በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያውን ያዘጋጀውን ተቋም የሚመራውን አለም አብርሃን ሀብታሙ ስዩም አነጋግሮታል። እንደሚከተል ይቀርባል። ስሜ አለም አብረሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የሚገኘው የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው። ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለእለት ለእለት ኖሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራትራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊው እና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት። መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው? መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ ጂኦኦ ዲኤዋይኦኤን ነው እና መተግበሪያው እንግዲህ አካታች የሆነ ለማረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሙያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል። የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን ስድስት ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመር ነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከአስራ አምስት ሺህ በላይ ጠቅላላ ተጠቃሚዎች ደርሰናል። ከአምስት ሺህ በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ፣ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለእነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየከኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አይደለም የሆነው። ስለዚህ ምንድን ያደረግ ነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዚ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ? አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ መታወቂያቸውን እንዲያስገቡ ማስገቢያ ቦታ ለ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ፣ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራና ያለ ነው። በጣም አመሰግናለሁ። በድጋሚ አለማብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ይግጠማችሁ። መልካም ምሽት ይሁንልን። እግዜር ስጥልን። በጣም አመሰግናለሁ። መልካም ቀን gena you my አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መርሃ ግብራችንን እዚህ ላይ ፈጽመናል። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቪ እያላችሁ አድርሱን። በቴሌግራም ላይ ቪዮ ጋቢና ብላችሁ እለታዊ መሰናዶቻችንን አድምጡ። በመስተንግዶ ኤደን ገረመው፣ በአርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በሌጋው ምሽት በመደበኛው መርሃ ግብራችን እስከምንገናኝ ድረስ ደህና ደሩ። It is that Weston we will